የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥር 16 2015 ዓ.ም ዓ ዝግጅታችን ጀመረ። የትግራይ ክልል ምክር ቤት የአመራር ለውጥ እንዲደረግ መወሰኑን የክልሉ የኮሚኒኬሽን ቢሮ ገለጸ። የዚህን ዘገባ ዝርዝር በአብይ ርዕስ እናስደምጣችኋለን። ከኦሮሚያ ክልል የተለያዩ ዞኖች ተፈናቅለው ወደ አማራ ክልል የሚገቡ ተፈናቃዮች ቁጥር ወደ አንድ ሚሊዮን እየተጠጋ መሆኑን የክልሉ አደጋ ምግብ ዋስትና ቢሮ አስታወቀ። የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ዛሬ በክልሉ የጸጥታ ጉዳይን በተመለከተ መግለጫ ሰጥቷል። እነዚህንና ሌሎች በርከት ያሉ ዘገባዎችን በምሽቱ ቅንብር እናስደምጣችኋለን። ጤና ይስጥልኝ፣ የተከበራችሁ አድማጮች እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ሲሳይ አሸናፊና ግርማ ደገፋው በምስልና ድምጽ ቅንብር፣ አበባየው ገበያው የዌብና የማህበራዊ ድረገጽ ፕሮዲውሰር አብረውን አሉ። እስከ ምሽቱ አራት ሰዓት ድረስ በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁን ቆዩ። አብረናችሁ እናመሻለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽት ወደ ያዝናቸው ዋና ዋና የዓለም ዜናዎችን ውሰዳችሁ። ሰላም ጤና ይስጥልኝ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የኢትዮጵያን የተለያዩ ክፍሎች ኬንያንና ሶማሊያን ይዞ በአሁኑ ወቅት በአፍሪካ ቀንድ ቁጥሩ 22 ሚሊዮን የሚደርስ ሕዝብ ለከፋ ምግብ ዋስትና እጦት መጋለጡን የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪች ተናገሩ። ቃል በዛሬው መግለጫቸው አያይዘውም በዓለም የምግብ ፕሮግራም ያሉ ባልደረቦቻችን እንደገለጡት በድርቅ በተጎዱት ሶስቱ ሀገራት አካባቢዎች በዚህ ዓመት አምስት ነጥብ አንድ ሚሊዮን ህጻናት እጅግ ለበረታ የምግብ እጥረትና የሰውነት መሟሸሽ ተጋልጠዋል ብለዋል። የፊታችን መጋቢ ቶሪ ጥላል ተብሎ የሚጠበቀው ዝናም ከአማካይበታችን እንደሚሆን ትንበያዎች አመላክተዋል ያሉት ዱጃሪች ዝናሙ ካልዘነበና ሰብአዊ እርዳታ አቅርቦቱ በሚፈለገው መጠን ካልደረሰ የምግብ ዋስትና እጦቱ እየተባባሰ እንደሚሄድ የዓለሙ የምግብ ፕሮግራም ማስጠንቀቁን አስታውሰዋል። በድርቁሲ አባይ የተከሰተውን አስከፊ ረሃብና ና የተመጣጠነ ምግብ እጥረት ለመቅረፍ ደብሊዩ ኤፍ ፒ የተቀናጀ ሁለትዮሽ የተባለውን አካሄድ በመከተል ላይ መሆኑን የገለጡት ድጃሪች ከፍተኛ የአየር ንብረት መለዋወጥ የሚያስከትለውን ችግር የመቋቋም አቅምን በማጎልበት በአፋጣኝ ህይወት አድን አልሚ ምግቦች አቅርቦትን ማዳረስ መሆናል ቸውን አስረድተዋል። የዩናይትስቴትስ ጦር ትላንት ሰኞ በአልሻባብ ታጣቂዎች ላይ ባካሄደው አዲስ የአየር ጥቃት ሁለት የጽንፈኛው ቡድን አባላት መገደላቸውን አስታወቀ። የዩናይትስቴትስ ጦር የአፍሪቃ እዝ አፍሪኮም በሰጠው መግለጫ የሶማሊያ ፌዴራላዊ መንግስት ያቀረበውን ጥያቄ ተከትሎ የጋራ ራስን መከላከል እርምጃ ባለው ጥቃት የተወሰደ መሆኑንም አመልክቷል። የአየር ድብደባው የሶማሊያ ብሔራዊ ጦር በአልሻባብ ላይ የሚያደርገውን ዘመቻ ለመደገፍ ነው ሲልም አፍሪቆም አመልክቷል። ጥቃቱ የተፈጸመው ከሞቃዲሾ በስተሰሜን ምሥራቅ ምስራቅ 396 ኪሎ ሜትሮች ርቀት ላይ ካለችው ሀረር ደሬ ወጣ ብሎ ከሚገኝ ስፍራ ሲሆን አፍሪኮም ባቀረበው ተጨማሪ መረጃ መሰረትም በጊዜው የሶማሊያ ኃይሎች በአካባቢው ወታደራዊ ኦፕሬሽን በማካሄድ ላይ ነበሩ። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቶርክ በትላንትና ዕለት ከባለቤታቸውና ከልጆቻቸው ጋር ከመኖሪያ ቤታቸው ውስጥ ሳሉ በጥይት ተመትተው የተገደሉትን የኢስቲዋኒን ታዋቂ የሰብአዊ መብት ጠበቃ ቱላኒ ማሴኮን አሰቃቂ ግድያ አወገዙ። የመንግስታቱ ድርጅት የሰብአዊ ጉዳይ ጽሕፈት ቤት ቃል አቀባይ ሰይፍ ማጋንጎን በበኩላቸው ቱላኒ ማሴኮ ለድህንነታቸው ሳይጨነቁ ተቆርቋሪ ለሌላቸው ወገኖች የቆሙ የሰብአዊ መብት ታጋይ ነበሩ ብለዋል። አክለውም ይህን የግፍ ግድያ በመፈጸም የኢስቶዋኒን ደቡባዊ አፍሪካንና ዓለምን እውነተኛ የሰላም፣ የዲሞክራሲና የሰብአዊ መብት ተሟጋጅ ጀግና አሳጥተዋል ብለዋል። ማሴኮ በኢስቶዋኒ የመድብለ ፓርቲ ዲሞክራሲያዊ ሰላማዊ ሽግግር እንዲደረግ የሚደግፉ የሲቪል ማህበረሰብ ድርጅቶች፣ የንግድና የሰራተኛ ማህበራት፣ የፖለቲካ ፓርቲዎች እንዲሁም የሃይማኖት ተቋማትና የሴቶች ድርጅቶችን ጨምሮ ብዙ ባለድርሻ አካላትን ያሰባሰበ ማህበር ሊቀመንበር ነበሩ። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይት ስቴትስ በኢራን ላይ አዲስ ማዕቀብ በመጣል ብሪታንያና የአውሮፓ ህብረትን ተቀላቀለች። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ለጋዜጠኞች በሰጡት መግለጫ እንዳስታወቁት አዲሱ ማዕቀብ የኢራኑን ምክትል የደህንነት ሚኒስትርና የአብዮታዊ ዘቡን ዋና ዋና አዛዦች ጨምሮ አስር ሰዎችን ያካተተ ነው። ማዕቀቡ የኢራንን መንግሥት የሰብአዊ መብቶች አያያዝ ተጠያቂነት እውን ለማድረግ የታለመ ነው ያሉት ፕራይስ፣ አክለውም የዛሬው እርምጃ ከአጋሮቻችን ጋር በቅርበት በመመካከል የደረስንበት በሰላማዊ ሰልፈኞች ላይ ጭካኔ የተሞላበት የኃይል እርምጃ ከሚፈጽሙት የኢራን ባለሥልጣናት ጋር ግንኙነት ባላቸው ግለሰቦችና አካላት ላይ ከተነጣጠሩት በርካታ ማዕቀቦች ውስጥ የቅርቡ ነው ብለዋል። የኢራን የውጭ ጉዳይ ሚኒስቴር በበኩሉ በዛሬ ዕለት ባወጣው መግለጫ የአውሮፓ ህብረትና ብሪታንያ አዲስ የጣሏቸውን ማ ማዕቀቦች አውግዞ የአጻፋ እርምጃ እንወስዳለን ብለዋል። የሚኒስትሩ ቃል አቀባይ ናስር ካናኒ በሰጡት በዚህ መግለጫ እስላማዊቱ ሪፐብሊክ በአውሮፓ ህብረትና በእንግሊዝ የሰብዓዊ መብት ደፍጣጮች ላይ በቅርቡ የምትወስዳቸውን አዳዲስ ማዕቀቦች ዝርዝር ይፋ ታደርጋለች ብለዋል። የአውሮፓ ህብረት ትላንት ሰኞ ይፋ ያደረገው ይህ ማዕቀብ በበርካታ የኢራን ባለሥልጣናትና ድርጅቶች ላይ የተነጣጠረ ነው። ዝርዝሩም የኢራኑን የስፖርትና የወጣቶች ሚኒስትር ሐሚድ ሳጃዲን የኢራኑን ልዩ የፖሊስ ኃይል የአብዮታዊ ዘቡን ከፍተኛ መኮንኖችና በርካታ የሳይበር ደህንነት ኃላፊዎችን እንዲሁም የኮምፒውተር ጠለፋ ለማድረግ የሚውሉ የተለያዩ የኢንተርኔት ፕሮግራሞችና የደህንነት መሳሪያ ኩባንያዎችን ያካተተ ነው። የብሪታንያው ማዕቀብ በአንጻሩ የኢራኑን ምክትል ጠቅላይ አቃቤ ሕግ አህማድ ፋዜሊያን ይጨምራል። የሞት ቅጣትን ለፖለቲካ ፍጆታ ያዋለና ኢፍትሃዊ ነው ባለው የሀገሪቱ የፍትህ ስርዓት ተጠያቂ አድርጓቸዋል። ይህንኑ አስመልክቶም የብሪታንያ የውጭ ጉዳይ ሚኒስትር ጄምስ ክሌቨርሊ በሰጡት መግለጫ ዛሬ ማዕቀቡ የተጣለባቸው የሞት ቅጣትን ለፖለቲካ ዓላማዎች ማሳኪያ ከሚጠቀሙት የፍትህ አካላት ለተቃውሞ አደባባይ የወጡ ሰልፈኞችን እስከሚደበድቡት ወረበሎች ድረስ አገዛዙ በኢራን ህዝብ ላይ የሚፈጽመው ጭካኔ የተሞላበት በደል ተዋናዮች ናቸው ሲሉም ወንጅለዋል። የፈረንሳይ ወታደሮች ቡርኪና ፋሶን ለቀው እንዲወጡ የአንድ ወር ዕድሜ የተሰጣቸው ቡርኪና ፋሶ በግዛቷ የሚንቀሳቀሱትን ሸማቂዎች ለመዋጋት ለፈረንሳይ ወታደሮች የሚፈቅደውን ወታደራዊ ስምምነት ለማብቃት ወስናለች ሲል የሀገሪቱ መንግስት ትላንት አስታወቀ። ከአልቃይዳና ና ከጽንፈኛው እስላማዊ ቡድኖች ጋር ቁርኝት ያላቸውን ቡድኖች ዳግም እያንሰራራ የመጣ ጥቃት በመጋፈጥ ላይ ያለችው ምዕራብ አፍሪካዊቱ ሀገር በጥቃቶቹ መጠነሰፊ መሬቷ ተወስዶ ና በሚሊዮኖች የሚቆጠሩ ሕዝቧም በሰፊው የሳህል ክልል ተፈናቅሎ ይገኛል። ባለፈው ቅዳሜ ጥር 13 2015 ዓ ም የሀገሪቱ ብሔራዊ ቴሌቪዥን መንግሥት እንደ አውሮፓውያን የዘመን አቆጣጠር ጥር 18 2018 ዓ ም ከፓሪስ ጋር ያደረገውን ወታደራዊ ስምምነት ማቋረጡንና ፈረንሳይ ወታደሮቿን እንድታወጣ የአንድ ወር ጊዜ መስጠቱን ይፋ አድርጎ ነበረ። በማግስቱም የፈረንሳዩ ፕሬዝዳንት ኤማኑኤል ማክሮን ከሽግግሩ ፕሬዝዳንት ኢብራሂም ትራኦሬ ማብራሪያ እየጠበቁ መሆናቸውን ተናገሩ። ይሁንና ትላንት ሰኞ የመንግስቱ ቃል አቀባይ ሪምታልባ ዣን ኢማኑኤል ኦድራጎ በሰጡት አስተያየት ከዚህ የበለጠ እንዴት ግልጽ መሆን እንደምንችል አናውቅም ሲሉ መልሰዋል። እንደ ኦድራጎ ገለጣም የቡርኪና ፋሶ የሽግግር መንግስት ራዕይ ሀገራቸው ራሷን መከላከል እንድትችል ነው። ከፈረንሳይ ጋር የነበራት ዲፕሎማሲያዊ ግንኙነት ያለማብቃቱንና ቡርኪና ፋሶ አሁንም በወታደራዊ መሳሪያዎች መልክ ድጋፍ እንደምትፈልግ አክለው ተናግረዋል። i frâns să aibă alți ai tendință tu le cărăvă la ciotă iache, vă un nume በሌላ በኩል ፈረንሳይ የቀድሞ ቅኝ ግዛቶቿ በነበሩ ሀገሮች ውስጥ የነበራት ተጽዕኖ የቀነሰ መምጣቱ ተስተውለዋል። ባለፈው አርብ ጥር 12 2015 ዓ ም ኡጋዱጉ ላይ የተሰባሰቡ በመቶዎች የተቆጠሩ ሰዎች የፈረንሳይን ጦር ዩጣ የሚል ጥሪ ሲያሰሙና የፈረንሳይን ባንዲራ ሲያቃጥሉ ታይተዋል። ባለፉት ሁለት ዓመታት ስልጣን በተቆጣጠሩት ወታደራዊ ጁንታዎች የሚተዳደሩት ቡርኪናፋሶ እና ጎረቤት ማሊ ከቀድሞ አጋሮቻቸው ጋር የነበሯቸውን ግንኙነቶች አፍርሰዋል። በተመሳሳይም የግንኙነታቸውን መበላሸት ተከትሎ የፈረንሳይ ወታደሮች ባለፈው ዓመት ማሊን ለቀው መውጣታቸው ይታወሳል። የፈረንሳይ ጦር ማሊን ለቀ የወጣበት ሰዓትም ማሊን የሚያስተዳድረው ኃይል እየጠነከረ የመጣውን የሸማቂዎች ጥቃት ለመዋጋት እንዲረዳው የሩሲያን ቅጥረኛ ወታደሮች ለመቅጠር ከወሰደው እርምጃ ጋር ተገጣጥመዋል። ማክሮን ሩሲያ ችግር ውስጥ የገቡ ባሏቸው የአፍሪካ ሀገሮች ውስጥ አድብታ በምታደርገው እንቅስቃሴ ተጽዕኖ እያደረገች ነው ሲሉ ወንጅለዋል። በተያያዘም ቡርኪና ፋሶ የሩሲያውን ወታደራዊ ቡድን ዋግነርን ለመቅጠር ወስናለች የሚለውን በቅርቡ የወጣ ዘገባ አላምነችም ወይም አላስተባበለችም። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኙ የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የማክሰኞ ጥር 16 2015 ዓ.ም ዝግጅታችን ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአትቪኦ የአማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ለዕለቱ ወደ ያዝ ነው አብይ ርዕስ ዘገባችንን ውሰዳችሁ። የትግራይ ክልል ምክር ቤት የአመራር ለውጥ እንዲደረግ መወሰኑን የክልሉ የኮሚኒኬሽን ቢሮ ገለጸ። ምክር ቤቱ ውሳኔውን ያሳለፈው ክልሉን በፕሬዝዳንትነት እየመሩ ያሉት ዶክተር ደብረ ጽዮን ገብረ ሚካኤል ባቀረቡት ጥያቄ መሰረት መሆኑ ታውቋል። የአመራር ለውጥ ያስፈለገው ወቅታዊውን ሁኔታ መሰረት በማድረግ ለሽግግሩና ለሰላም ድርድር የሚስማማ ካቢኔ ማዋቀር አስፈላጊ በመሆኑ ነው ተብሏል። በሌላ ዜና የኤርትራ ወታደሮች ከትግራይ ክልል እየወጡ ስለመሆናቸው ዩናይትድ ስቴትስ መረጃ አላት ሲሉ የ ውጭ ጉዳይ ሚኒስትር መስሪያ ቤት ቃል አቀባይ ኔድ ፕራስ ተናግረዋል። በሰሜን ኢትዮጵያው ጦርነት ምክንያት በኤርትራ ላይ የተጣለው ማዕቀብ ከሚታዩ ለውጦች ጋር ተያይዞ ሊነሳ አሊያም ደግሞ ሊጨምር እንደሚችልም ጠቁመዋል። ኬኔዲ አባተ ስርስራለው የትግራይ ክልል ምክር ቤት እያካሄደ ባለው ስድስተኛ ዘመን አምስተኛ መደበኛ ጉባኤው በክልሉ የአመራር ለውጥ እንዲደረግ መወሰኑን የክልሉ ኮሚኒኬሽን ቢሮ ዛሬ ጥር 16 2015 ዓ ም በፌስቡክ ገጹ አስታውቋል። የአመራር ለውጥ እንዲደረግ የተወሰነው ወቅታዊውን ሁኔታ መሠረት በማድረግ ለሽግግሩና ለሰላም ድርድር የሚስማማ ካቢኔ ማዋቀር፣ አዲስ አቅምን ማጎልበትና ተሳትፎን ማሳደግ አስፈላጊ ሆኖ በመገኘቱ ነው ሲልም ቢሮው ገልጿል። በትግራይ ክልል የአመራር ለውጥ እንዲደረግ ጥያቄ ያቀረቡት ክልሉን በፕሬዝደንትነት እየመሩ የሚገኙት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ስለመሆናቸው የክልሉ ቴሌቪዥን ዘገባ ያመለክታል። ዶክተር ደብረጽዮን በህገወጥ ምርጫ የተመሰረተ ነው በሚል በፌዴራሉ መንግስት እውቅና ባልተሰጠው የትግራይ ክልል ምክር ቤት መደበኛ ጉባኤ ላይ የሰላም ስምምነቱን አፈጻጸምና ተያያዥ ጉዳዮች በተመለከተ ሪፖርት ሲያቀርቡ አሁን የጀመርነው ሂደት ከከባድ ጦርነት ወደ ሰላማዊ የፖለቲካ መድረክ የምንሸጋገርበት ነው። ይህ የሽግግር ጊዜ ደግሞ በጥንቃቄ መመራት አለበት ማለታቸው በዘገባው ተጠቅሷል። ስለሆነም በእኛ በኩል ሰላማችን ተጠብቆና ተጠናክሮ እንዲቀጥል የሚያስችል ማስተካከያ ማድረግ ይገባል። በመሆኑም የህወሓት አባላትንና ሌሎች የትግራይ ተወላጆችን አቅም ለመጠቀም የሚያስችል ማሻሻያ እንዲደረግ የተከበረው ምክር ቤት ኃላፊነት እንዲሰጥ እጠይቃለሁ ብለዋል። ይህ የአመራር ለውጥ ጥያቄያቸው በምክር ቤቱ በሙሉ ድምፅ ተቀባይነት ማግኘቱን የትግራይ ቴሌቪዥን በዘገባው ጠቅሷል። ጥያቄው ተቀ ባይነት ማግኘቱ የተገለጸው የህወሓት ቃል አቀባይ አቶ ጌታቸው ረዳ እሁድ ዕለት በትዊተር ገጻቸው ላይ ባሰፈሩት ጽሁፍ የትግራይን ህዝብ ደህንነትና ህልውና ያማከለ የለውጥ አስፈላጊነት ላይ መግባባት ተደርሷል፣ ነገር ግን ምንም አዲስ ካቢኔ አልተቋቋመም ወይም ማስተካከያ አልተደረገም ካሉ በኋላ ነው። እርሳቸው ይህን ያሉት በክልሉ የአመራር ለውጥ እንደተደረገ የሚገልጹ የተለያዩ ዘገባዎች በማህበራዊ መገናኛ ብዙሀን በስፋት መናፈሳቸውን ተከትሎ ነው። ይሁን እንጂ ይህ ዘገባ እስከተጠናቀረበት ሰዓት ድረስ የአመራር ለውጥ ስለመደረጉ የተባለ ነገር የለም። በደቡብ አፍሪካ ፕሪቶሪያ የተደረሰው የሰላም ስምምነት በአንቀጽ አስር ላይ የትግራይ ክልል ምክር ቤት ፈርሶ በምርጫ ቦርድ አስፈጻሚነት አዲስ የምክር ቤት አባላት እንደሚመረጡ፣ ይህ እስኪሆን ድረስ ግን በተደራዳሪ ፓርቲዎች ፖለቲካዊ ውይይት በክልሉ ሁሉን አካታች ጊዜያዊ የሽግግር አስተዳደር እንደሚመሰረት ይደነግጋል። በሌላ ዜና የኤርትራ ወታደሮች ከትግራይ ክልል እየወጡ ስለመሆናቸው መረጃ እንዳላት ዩናይትድ ስቴትስ አስታውቃለች። የኤርትራ ወታደሮች ባለፈው አርብ ከትግራይ ክልል ከተሞች ለቀው እየወጡ መሆናቸውን አሶሽየትድ ፕሬስና ሮይተርስ መዘገባቸው ይታወሳል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቅዳሜ ጥር 13 2015 ዓ ም ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን በገለጹበት ትዊታቸው በኢትዮጵያ ሰላምና ተስፋን ለማስረጽ እየተሰራ ስላለው ስራና የኤርትራ ወታደሮች ለቀው መውጣት መጀመራቸውን በተመለከተ ተነጋግረናል ማለታቸውም የሚታወቅ ነው የውጭ ጉዳይ መስሪያ ቤቱ ቤቱ ቃል አቀባይ ኔድ ፕራይስ ትናንት መግለጫ በሰጡበት ወቅት የኤርትራ ወታደሮች መውጣት ጉዳይ ምን ያህል የተረጋገጠ ነው? ምን ያህልስ ሊጸና ይችላል? በሚል ከጋዜጠኞች ለተነሳላቸው ጥያቄ ተከታዩን ምላሽ ሰጥተዋል። ኤርትራ ኢንፎርስ ር ቢጊኒንግ ዊትድራው ፍሮም ኢትዮጵያ የኤርትራ ኃይሎች ከኢትዮጵያ መውጣት መጀመራቸውን እናውቋለን በደቡብ አፍሪካው ስምምነት እንዲሁም ህዳር ሶስት በተደረሰው የናይሮቢው ስምምነት መሰረት ሁሉም የውጭ ኃይሎች ሙሉ በሙሉ እንዲወጡ የምናደርገውን ጥሪ በድጋሚ እናቀርባለን። ቀደም ሲል እንዳልኩት የኤርትራና የሌሎች ኃይሎች መውጣት ዘላቂ ሰላምን ለማስፈን የተሟላ ሰብአዊ አገልግሎት ለማዳረስ እና የኢትዮጵያን የግዛት አንድነት ለማረጋገጥ ወሳኝ ነው። አሁን የኤርትራ ኃይሎችን ከአገር ማውጣትን ጨምሮ አዎንታዊ ምልክቶች እያየን ባለንበት ወቅት የኤርትራ ኃይሎች በሰላማዊ ሰዎች ላይ የሰብአዊ መብት ረገጣ እንደፈጸሙ የሚገልጹ ዘገባዎች ያሳስቡናል። የኢትዮጵያና የኤርትራ መንግስታት እነዚህን ሪፖርቶች አጣርተው አጥፊውን ተጠያቂ እንዲያደርጉ እንጠይቃለን። የኢትዮጵያ መንግስት ዓለም አቀፍ የሰብአዊ መብት ተሟጋቾችን ሙሉ በሙሉ ተደራሽ ለማድረግ የገባውን ቃል እንዲወጣም እንጠይቃለን። ከኤርትራ መንግስት ጋር ዩናይትድ ስቴትስ የምታደርገው ግንኙነት ያለ እንደሆነና ወታደሮቿ እየወጡ መሆኑን ተከትሎ በጦርነቱ ምክንያት በኤርትራ ላይ ከተጣሉ ማዕቀቦች መካከል ሊነሳ የሚችል ይኖር እንደሆን ተጠይቀው ደግሞ ፕራይስ እንዲህ መልሰዋል። ከኤርትራ ጋር ያለንን ማንኛውንም ውይይት በተመለከተ በእርግጥ አስመራ ውስጥ ኤምባሲ አለን። ግንኙነታችንን ቀላል በሆነ መልኩ ለማስቀመጥ የሻከረ ነው። በእርግጥ አስመራ ላሉ ባለስልጣናት መልእክቶችን የምናስተላልፍበት መንገድ አለን። በኤርትራ ባለስልጣናት ላይ የተጣለውን ማዕቀብ በተመለከተ ብዙ ተጠያቂነትን ማረጋገጥ የሚቻልባቸው መንገዶች አሉ። አንዳንዶቹ አሁን ወደ መጨረሻው እየመጣ እንደሆነ ተስፋ የምናደርገው በኢትዮጵያ የእርስ በርስ ጦርነት ውስጥ ተግባራዊ የሆኑ ናቸው። አንዱ ፕሬዚደንት ባይደን ከጥቂት ወራት በፊት ይፋ ያደረጉት የማዕቀቡ ውሳኔ ነው። ይህ የኤርትራ ኃይሎች በዚህ ግጭት ወቅት በነበራቸው ሚና ምክንያት የውሳኔው ድንጋጌዎች የሚመለከታቸው ሆነው ቆይተዋል። አዎንታዊ እንቅስቃሴ ማየታችንን ከቀጠልን ያንን ግምት ውስጥ እናስገባለን። የምናየውን ሁሉ ጥሩውንም፣ መጥፎውንም ከግምት ውስጥ እያስገባን እንወስናለን። ዩናይትድ ስቴትስ በሰሜን ኢትዮጵያ ሲካሄድ በነበረው ጦርነት ላይ የማባባስ ሚና ተጫውተዋል በሚል በኤርትራ ጦር በሀገሪቱ ገዢ ፓርቲ በተለያዩ ኤርትራውያን ግለሰቦችና ተቋማት ላይ በ2014 ዓ ም ህዳር ወር የተለያዩ ማዕቀቦችን መጣሏ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን ማክሰኞው ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትንታኔው መጽሔት ዝግጅታችን ዛሬ መግለጫ ወደ ሰጡት የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ ዘገባ ነው የምናልፈው። በኦሮሚያ ክልል የተለያዩ የወለጋ ዞኖች ውስጥ የተከሰተውን የጸጥታ ችግር በተመለከተ ወደ ክልሉ ተአምርተው ከህብረተሰቡ ክፍሎች ጋር ውይይት ያደረጉት አቶ ሽመልስ አብዲሳ ከህብረተሰቡ የተነሱ ጥያቄዎች በአብዛኛው ከሰላም ወይም ከጸጥታ ችግር ጋር የተያያዙ መሆናቸውን በተመለከተ የክልሉ የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ በሰጡት መግለጫ ገልጸዋል። ከህብረተሰቡ የተነሱ በመሆናቸው እንዲሁም ደግሞ ጉዳዩ ትኩረት የሚያሻው በመሆኑ የክልሉ መንግስት ለጉዳዩ ትኩረት ሰጥቶ መፍትሄ እንደሚያመጣም ገልጸዋል። መግለጫውን የተከታተለችው ፀሐይ ዳምጠው ተከታዩን ዘገባ ይዛለች። የኦሮሚያ ክልል ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ዛሬ ለጋዜጠኞች በሰጡት መግለጫ የሰላምና የጸጥታ ችግር ያለባቸውን አካባቢዎች ችግር ለመቅረፍ እየተሰራ መሆኑን ገልጸዋል። የክልሉ ፕሬዝዳንት ሽመልስ አብዲሳ በምስራቅ ምዕራብና ቀለም ወለጋ ዞኖች ውስጥ ከነዋሪዎች ጋር ያደረጉት ውይይት ላይም ሰላም ማጣት እንደ ዋነኛ ችግር መነሳቱን ተናግረዋል። ባለፉት አምስት አራት ዓመታት በተለይ በአራቱም የወለጋ ዞኖች ፍተኛ የሆነ የጸጥታ ችግር ነበረ። ይሄን የጸጥታ ችግር ሲደቅን የነበረው አሸባሪው የሸኔ ቡድን ነው። አሸባሪው የሸኔ ቡድን በተለያየ ጊዜ የሰላም አማራጮችን መንግስትም፣ እንዲሁም አባገዳዎች ጥሪ ሲያደርጉለት ነበረ። የተደረገለትን ጥሪ ወደ ጎን በመተው ፍላጎቱን በሀይል ለመጫን ንጹሐንን ታርጌት ባደረገ መንገድ ጥቃት ሲፈጽም ነበረ። መሰረተ ልማቶቹን ሲያወድም ነበረ። ይህም ብቻም ሳይሆን ንጹሐንን አግቶ ብር ሲጠይቅ ነበረ ማለት ነው። መንግስት በተለያየ ጊዜ እርምጃ ሲወስድበትም ነበረ። አቅሙ እንዳይጠናከር በሂደትም ለማጥፋት ነው። በተለይ በምስራቅና ሆሮ ጉድሩ ወለጋ ዞኖች ውስጥ በታጠቁ ኃይሎች ከፍተኛ ጉዳት መድረሱን ገልጸዋል። በትክክለኛ የአማራ ጽንፈኛ ኃይሎች ጥቃት ፈጽሟል። ጥቃት ፈጽሞ ቀድሞ ይጮዋሉ። ቀድሞ ስለ ጮሁ ግን እውነት ነው ማለት አይደለም። በሺ የሚቆጠር ቤቶች ነው ይተቃጠሉ። ይሄ ማንኛውም ሄዶ ኪረሙ ማረጋገጥ ይችላል። እኛ ያልተናገር ነው በመጮው ሳይሆን ህዝቡን በማረጋጋት የሚፈጠር ሰላም ይበልጣል ብለን እንጂ እውነት ስላሌለ ከቤት፣ ከቤተ ንብረታቸው የተፈናቀሉ ቤታቸው የተቃጠለ ንብረታቸው የተዘረፈ በመቶ ሺህ ውስጥ የሚቆጠሩ ከብቶች ናቸው የተዘረፉት። የኦሮሞ ቤት ተመርጦ ነው የተቃጠለው። ይሄን ያደረገው የአማራ ጽንፈኛ ኃይል በሁለት በኩል ህዝቡ ላይ ጥቃት የተፈጸመው ሸኔን ጥቃት ይፈጽማል፣ በዚሁ ማህበረሰብ። የአማራ ጽንፈኛ ኃይሎችም የፈጸሙት ጥቃት በዚሁ ማህበረሰብ ላይ። ስለዚህ በተጨባጭ የተደረገ ጭዋት ይቀማሉ ከሞተ በኋላ ብሔር ቀይሮ ሌላ ብሔር ሞተ ይላሉ። ይህ ትክክል አይደለም። ህዝቡንም ያጋጫል፣ አብሮ እንዳይኖረ ያደርጋል። ህዝቡን ማቀራረብ ይበጃል። በሺዎች የሚቆጠሩ ከቤት ንብረታቸው ተፈናቅሏል። እነሱን ማቋቋሙ አማራም ሆነ ኦሮሞ ሆነ ከተጎዳ ህዝባችን ነው የተጎዳ፣ አንድ ህዝብ ነው የተጎዳ። ጽንፈኞች ግን ሁለቱንም አይወክሉም። ሁለቱም ላይ በጋራ መታገል አስፈላጊ ነው። አቶ ሀይሉ አክለውም ሸኔ ብሎ የጠሯቸው የታጠቁ ቡድኖች ላይ መንግስት እንደ አዲስ እርምጃ መውሰዱን ጠቅሟል። በአዲስ መልክ የኦፕሬሽን ስራ ከተሰራ ወዲህ መሻሻሎች አሉ። መሻሻሎቹ በምንድን ነው የሚገለጹት? የተቋረጡ አገልግሎቶች በማስጀመር ብዙውን ቦታ የተቋረጡ አገልግሎቶች ነበረ። እነዚህን የማስጀመር ስራ በእሱ ይገለጻል ማለት ነው። ሁለተኛው ተቆጣጥሮ የነበረበትን አካባቢዎች ለቆ ሂዷል። አንደኛው ሲደመሰስ ሲመታ ነው ለቆ የሚሄደው። ሌላው እጁን በሰላም እየሰጠ ይገኛል ማለት ስለዚህ፣ ቀድሞ የነበረበት ቦታ የትኛውም ወረዳ እሱ የሚንቀሳቀስ ምስራቅ ወለጋም፣ ምዕራብ ወለጋም፣ ቄለም ወለጋም በጣም መሻሻሎች አሉ። ይህን አጠናክረን እንቀጥላለን። ታጣቂዎቹ አመራር የሌላቸው በመሆኑ ከነሱ ጋር ለመነጋገር አስቸጋሪ መሆኑን የገለጹት አቶ ኃይሉ ታጣቂዎቹ እጅ መስጠት አለባቸው ብለዋል። በክልሉ በተለያዩ ዞኖች ውስጥ እየተስተዋለ ያለውን የሰላም ችግር ለመፍታት መንግስት እየሰራ ነው ያሉት ኃላፊ ጸሐፊው ከቀያቸው ተፈናቅለውና በየቦታው ተጠልሎ የሚገኙ ዜጎችን ወደ ቀያቸው መመለስ ላይ መንግስት እየሰራ መሆኑን ተናግረዋል። ኃላፊው የአማራ ጽንፈኛ ስሉ ማንን ማለታቸው እንደሆነ አላብራሩም። የኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት የፈረጀውና ሸኔ ብሎ የሚጠራቸው የኦሮሞ ነጻነት ሰራዊት ታጣቂዎች ቃል አቀባይ ኦዳ ተርቢ ከመንግስትና ከህብረተሰቡ የሚቀርብባቸውን የተለያዩ የሰብዊ መብቶች ጥሰቶች እንደማይቀበሉ ለአሜሪካ ድምጽ መግለጻቸው ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ በሌላ ዜና ከኦሮሚያ ክልል አራቱም ዞኖች ተፈናቅለው ወደ አማራ ክልል የሚመጡ ተፈናቃዮች ቁጥር አንድ ሚሊዮን የተጠጋ መሆኑን የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን አስታወቀ። ካለፈው ጥቅምት ወር ጀምሮ እንደገና በ ተቀሰቀሰው ግጭት ከአራቱም የኦሮሚያ ዞኖች የሚመጡ ተፈናቃዮች ቁጥር በየቀኑ እየጨመረ ምን መምጣቱን የሚናገሩት ኮሚሽኑ የቅድሚያ ማስጠንቀቂያና ምላሽ ዳይሬክተር ጌቱ ምህረቱ በትላንትናው እለት ብቻ ስምንት መቶ የሚጠጉ ተፈናቃዮች በእግራቸው ተጉዘው ባህር ዳር ከተማ መግባታቸውን ተናግረዋል። የአሜሪካ ድምጽ ያነጋገራቸው ተፈናቃዮች ከአራት እስከ ሁለት ሳምንት የፈጀ የእግር ጉዞ አድርገው ባህር ዳር መድረሳቸውን ገልጸዋል። በኦሮሚያ ክልል በቀጠለው የጸጥታ ችግር ምክንያት ንጹሐን ዜጎች በክልሉ ውስጥና ከክልሉ ውጪ ወደ አማራ ክልል እየተፈናቀሉ መሆኑን የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ሰሞኑን ባወጣው ሪፖርት ማስታወቁ ይታወሳል። በሁለት ሳምንታት ጊዜ ውስጥ ብቻ በብዙ መቶዎች የሚቆጠሩ ወደ አማራ ክልል የገቡ ተፈናቃዮች መኖራቸውንም አመልክቷል። አስቴር ምስጋናው ዝርዝር ዘገባ አላት። ቁጥራቸው 800 የሚጠጉና በአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በር ላይ ከሰፈሩት መካከል ከምስራቅ ወለጋ ዞን ኬረሞ ወረዳ በወለደች በሳምንቱ የአባይን በረሃ በእግሮ አቋርጣ ከሁለት ሳምንት በኋላ የደረሰችው ንጹሕ አማረ አንዷ ናት። የሶስት ሳምንት እድሜ ያላትን አራስ ልጇን ይዛ በማይመች ሁኔታ ውስጥ እንዳለች ትናገራለች። ሁለት ሳምንት ሙሉ መንገድ ላይ ነኝ ነበር። ቁጭ ደረስ ቁጭ። አባይ በረሃን በእግርሽ ስታቋርጪ እንደው ህፃኗን አልሰጋሽ? እዚሁ ቦታ ላይ ያገኘናቸው እናት ስድስት ልጆቻቸውን ይዘው ከኬረሙ ተነስተው የአባይ በረሃን በእግራቸው አቋርጠው እንደ መጡ የሚናገሩት ሐዋ ካለፉት ሁለት ወራት ወዲህ በወረዳው ሀሮ በተባለች ቦታ ተፈናቅለው መቆየታቸውንና ሁኔታው የማያዛልቅ መሆኑን ሲረዱ እንደ መጡ ይናገራሉ። ሰው እያያቸው የሞቱ ብዬ ሰባት በተሰብ ስድስት ልጅ ዬ ባሌ ሞቷል። የባሌ ወንድም ሞቷል። በእግርን የመጣት አባይን በአባይን እንግዲህ በእግር ታሀሮ ጀምረን እንግዲህ ታሃሮ ታሃሮ ተቀምጥ ነው እንግዲህ ተነሳን። በእግራችን ስንሞት ተነሳ በእግራችን ተኩሱ ሲገፋ ታሃሮ ተኩሱ ገፍቶ ታሃሮ ገባ። ታሃሮ ሲገባ እንግዲህ በእግራችን ተነሳ። ጧት ተነስተን ውሏችን ስነዱናል፣ አዳራችን ስነድ ያድረን። አሁንም ውሏችን ስነዱናል። አስራ ሁለት ሰዓት ላይ አባይ ገባ። ከሁለት ወር በፊት በምስራቅ ወለጋ ዞን ኬረሞ ወረዳ በተፈጠረው ግጭት ተፈናቅለው ሀሮ በተባለ ቦታ የነበሩ ናቸው። አሁን በእግራቸው እየመጡ ያሉት የሚለው ከኬረሞ ወረዳ የመጣው ሙሳ ካሳ ብዙ ብዙ ንብረት ወድሟል። ብዙ ሰው ሕይወት አልቋል። ወንድ ሴት እንዳለ በሙሉ አልቋል። የተረፈውም ወደ ሀሮ ቀበል የምትባለው ከተማዛችን ላይ ተቀምጠን ብዙ ሰው ዘው ይቀራል። አበይ በርሀ ላይ በሞልድ አንጣር በራብ በዋጠም መንገድ ላይ ቆ ይወደቃለ። በአራት ቀናችን ዝገባል። ሀሮ ላይ ሁለት ወር ቆይተናል። ያው መንገዱ ያስፈራል። መንገድ ላይ ጥቃት ስላለ ያው ቃስ እያለ የተሸለክ የምንመጣ እና እዚህ ያለው ህዝብ ቶሎ መንግስት ቢደስላቸው የተሻለ ይመስለኛል። እኛ እንኳን ወተናን እዚ ለምለም ቢሆን እንኖራለን ግን እዚ ያለው ህዝብ በጣም የሚያሳዝነው፣ ለቤተሰቦቻችን እዛ ያላለ ቤተሰብ ምን ያህል ሰው ይሆናል እዛ ነው። ግፋብር፣ ወደ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የቅድሚያ ማስጠንቀቂያና ምላሽ ዳይሬክተር ጌቴ ምህረቴ ከኦሮሚያ ክልል ከአራቱም ዞኖች ተፈናቅለው እየመጡ ያሉ ተፈናቃዮች ወደ አንድ ሚሊዮን እየተጠጋ ነው ብለዋል። በኦሮሚያ ክልል ሰላማዊ ናቸው ተብለው በተመረጡ አስራ ሶስት ወረዳዎች እንዲሰፍሩ የተደረጉ ተፈናቃዮች ሳይቀሩ እየተመለሱ እንደሆነ ነው አቶ ጌቴ የተናገሩት። ሰው በጣም ከቀን ቀን እየጨመረ የመጣበት ሁኔታ ነው ያለ በእኛ ክልል ላይ እስካሁን ድረስ ወደ 900 ሺ ምናምን የሚጠጋ ተፈናቃይ ከሁሉም የኦሮሚያ ክልል ዞኖች የመጡበት ሁኔታ ነው ያለ። ከዛ ውስጥ ሰላም ወደ ነበሩ ቦታዎች ላይ ተብሎ ኦሮሚያ ክልል ላይ የተጠቀሱ አንድ 13 ዞኖች ነበሩ። እነሱ ላይ ባለፈው አመት ሰኔ አካባቢ ላይ የመመለስ ስራ ተሰርተዋል። ነገር ግን የመመለስ ስራ ቢሰራም እንኳ እዛው የነበሩትን እነዚህ ሰላም አካባቢ የተባሉት የኦሮሚያ ዞኖችን በራሱ እዛ አካባቢ ላይ ከመለስ ናቸው በኋላ የመመለስ ወደዚህ መምጣት ሁኔታዎች በጣም በሰፊው ያለበት ሁኔታ ነው ያለ። ስለዚህ አብዛኛው በተለይ በተለይ እነዚህ ስምንት ዞኖች የሚባሉ የኦሮሚያ ክልል በተለያየ በሸኔ ቡድን ነፃ ያልሆኑ ዞኖች ስላሉ ከነዚህ ከስምንቱ ዞኖች ደግሞ በጣም በተለየ መንገድ አራቱ የወለጋ ዞኖች የሚባሉት ላይ በጣም በርካታ ቁጥር እየመጣን ያለ እንግዲህ ከዚህ ከዘጠኝ መቶ ሺህ ካልነው ተፈናቃይ ውስጥ በዚህ በሁለት ሳምንት በሶስት ሳምንት እና በአንድ ወር ውስጥ በእጃችን የመዘገብናቸው ወደ 15 ሺህ ሰዎች የተመዘገቡ አሉ በእጃችን ላይ ነገር ግን መንግስት ሳያውቁ በራሱ ዝም ብሎ ተፈናቅሎ የመጣ በየጊዜው እያንዳንዱ ቦታዎች ላይ የመግባት ሁኔታዎች እንዳሉ መረጃዎች አሉን። ልክ እሱ ባለበት ሁኔታ ዛሬ ደግሞ ከ800 የማያንሱ ሰዎች ምስራቅ ወለጋ ላይ ከነበሩ ወረዳዎች ላይ እዚህ ግቢያችን ውስጥ ተጠልሎ ያሉበት ሁኔታ ነው ያለ። ከምስራቅ ወለጋ ዞን ከሐሙሩ ወረዳ እንደመጣ የሚናገረው ሙሉ ቀን ጌታቸው ካለፈው ሶስት ዓመታት ወዲህ በአካባቢው ታጥቀው አማራ እዚህ ይውጣ የሚሉ ኃይሎች እንዳጋጠሙት ይናገራል። በአራቱ ማቅጣጫ ነው የወጣ መንገድ ተቆርጧል። ወደ ነቀምት መሄድ አይቻልም። ወደ ታችን በረሃ ወረዳ አይቻልም። ወደዚህ ወደ ገምሳ መምጣት አይቻልም። ወደ አማራ ክልል ወደ መምጣት አይቻልም። ወደዛ ቦታ መሄድ አይቻልም። ወደዚህ መመለስም አይቻልም። ግን መሀል ላይ ነው ያለን ቦንካ የሚባል ትልቅ ወንዝ አለ፣ አካባቢውን ያከበበ በዛ ውስጥ አና የመጡት ከየት እንደመጣ አናቀው። መጀመሪያ ሲመጣ ሁሉም የታጠቀ ኃይል ነው። የትኛው እንደሚማታ ወይም የትኛው እንደሚይዘን አናቀም። አዴብሊስማ ኦሮሞ ነው። እኛ የኦሮሞ ነፃ ውጭ ነን። ኦሮሚያ ነፃ ትወጣለች ነው የሚሉት። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኢትዮጵያ ፓርላማ ግን ሸኔ በሚል በአሸባሪነት የፈረጀው ቡድን በተደጋጋሚ በሰጣቸው ምላሾች ንጹሃንን ከመግደልና ከማፈናቀል ጋር የሚቀርበውን ውንጀላ ማስተባበሉ ይታወሳል። የተፈናቃዮቹ ቁጥር እለት እለት እየጨመረ መምጣቱን የሚናገሩት አቶ ጌቴ ምሕረቴ ተዘግተው የነበሩ መጠለያ ጣቢያዎችን እንደገና መከፈቱን አቶ ጌቴ አክለው ገልጸዋል። አንድ ካምፕ ሰሜን ወሎ አብሮ ወረዳ ላይ ጃራ ካምፕ ልዩ ስሙ የሚባል አንድ ካምፕ አለን። እዛ ቦታ ላይ ማስጀመር እንዳለብን ተስማማን። ስለዚህ ባለፈው የመጀመሪያው ካምፕ ላይ ወደ 82 ሰዎችን ወስድን። በካምፑ ላይ ስራ ያስጀመርነው ሁኔታ አለ። የሰሜን ወሎ ዞን አደጋ መከላከል እና ምግብ ዋስትና ኮሚሽን ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ይመር ተዘግተው የነበሩ የጃራ መጠለያ ጣቢያ ተከፍቶ ተፈናቃዮችን እየተቀበለ መሆኑን ገልጸው የተፈናቃዮቹ ቁጥር ከዞኑ አቅም በላይ መሆኑን አክለው ገልጸዋል። ከስምንት ቀን አካባቢ ሆኖት አንድ ስምንት ቀኑ ወደ በቀን ከሰባት መቶ ሰው በላይ ነው እየገባ ያለው ጃራ ካምፕ ላይ ተዘግቶ ከነበረው ካምፓውን እያስገባን ያለንበት ሁኔታ ነው ያለው። አሁን በነገራችን ላይ የተፈናቃይ ቁጥሩ ለዞናችንና ከአቅማችን በላይ የሆነበት ሁኔታ ነው ያለው። ከአቅማችን በላይ የሆነበት ዋናው መሰረታዊ ችግር በመንግስት በኩልም አሁን እየቀረቡ ያሉ ድጋፎችን ስናያቸው ኦረዲ በቂ አይደሉም። በኦሮሚያ በቀጠለው የጸጥታ ችግር ምክንያት ንጹሐን ዜጎች በክልሉ ውስጥና ከክልሉ ውጭ ወደ አማራ ክልል እየተፈናቀሉ መሆኑን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ዩኤን ኦቻ ሰሞኑን ባወጣው ሪፖርት ጠቁሟል። በሁለት ሳምንታት ጊዜ ውስጥ ብቻም በብዙ መቶዎች የሚቆጠሩ ወደ አማራ ክልል የተሰደዱ ተፈናቃዮች መመዝገባቸውንም አመልክቷል። በተለያዩ ጊዜያት የሚመጡ ተፈናቃዮችን ከከተማው ነዋሪ ጋር ተራ በመግባት የሚመግቡት ሶስት መቶ አባላት ያሉት የሳፎች ወዳጅ ጀማ የተባለው የበጎ አድራጎት ማህበር አባላት በቦታው ለተፈናቃዩ ምግብ ሲያቀርቡ አገኘ ናቸው። ወጣት ኡመር አሚድ ስለ ማህበራቸው እንዲህ ይላል። የተፈናቀሉ ሰዎች ጠዋል የሚል አንድ ወንድማችን እሱ ነገረን። ጠዋት ብራ ወጣትን በማህበራችን በጀማችን ስም ጠዋት ሻይ እና ዳቦ ብንተናቸዋል። እዛ በኋላ ምሳ ለማብላት ደግሞ እቃ ምናምን ስናመጣይን ሌላ ሰው መጥቶ ነበር። እንዳጋጣሚ እሱን እያገዝን የእሱን አበላነው። እኛውን እራት ልናበላ ወጥተለነ ቡና ጠጥተናለውን አንድ ብረት ጥጥለን ያኛው ሰውዬ ምሳ ስለቻለልን እኛ ቡና ጠጥተናል። የአማራ ክልል አደጋ መከላከል ና ምግብ ዋስትና ኮሚሽን የቅድሚያ ማስጠንቀቂያ እና ምላሽ ዳይሬክተር አቶ ጌቴ ምህረቱ የባህር ዳር ከተማ ነዋሪ እያደረገ ላለው ድጋፍም ምስጋና አቅርበዋል። አቶ ጌቴ አያይዘውም አሁንም ቁጥሩ እጅግ ብዙ የሆነ ተፈናቃይ በአባይ በረሃ በኩል እየመጣ እንደሆነ መረጃ እንዳላቸው ገልጸው ከክልሉ አቅም ውጭ ስለሆነ ለጋሽ ድርጅቶችም የእርዳታ እጃቸውን እንዲዘረጉ ጥሪ አቅርበዋል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። አሁን ወደ ዓለም አቀፍ ዘገባዎቻችን እናልፋለን። የዓለም የጤና ድርጅት በ54 ሀገሮች እጅግ አጣዳፊ በሆኑ የጤና አደጋዎች የተጎዱ በሚሊዮኖች የተቆጠሩ ሰዎችን መርጃ የሚውል ሁለት ነጥብ 54 ቢሊዮን ዶላር ድጋፍ ተማጸነ ገንዘቡ ተደራራቢ በሆኑ ሰው ሰራሽና የተፈጥሮ አደጋዎች ምክንያት በተከሰቱ አጣዳፊ የጤና ችግሮች ለተጎዱ መርጃ እንደሚውል አስታውቋል ይህ የአሁኑ ተማጽኖ ድርጅቱ እስካሁን ከጠየቃቸው ሁሉ ከፍተኛው መሆኑን ጠቅሳ ሊሳሽ ላይን ከጄኔቫ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች የዓለም የጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም የገንዘብ ድጋፍ ተማጽኖን ሲያቀርቡ ባሰሙት ንግግር ከዚህ ቀደም ባልታየ ደረጃ ቀውሶች አንድ ላይ ተደራርበው ሲከሰቱ እያየን ነው ብለዋል። በመሆኑም ከአሁን ቀደም ከተደረጉት የገዘፈ ምላሽ ይጠይቃል ሲሉም አስረድተዋል። የዓለም የጤና ድርጅት ቁጥራቸው እጅግ የበዛ አንዱ በአንዱ ላይ ተደራራቢ የሆኑ የጤና ቀውሶችን እየታገለ መሆኑንም አመልክተዋል። በፓኪስታን የአየር ንብረት ለውጥ ያስከተለውን የጎርፍ አደጋ፣ በሳህል ክልልና በአፍሪካ ቀንድ ድርቅና አጣዳፊ ረሃብ እንዲሁም በዩክሬኑ ጦርነት ምክንያት የተከተሉ የጤና ችግሮችን ዘርዝረዋል። በበርካታ ሀገሮች የኩፍኝ፣ የኮሌራና ሌሎችም ገዳይ የሆኑ በሽታዎች ወረርሽኞች የተቀሰቀሱባቸው በርካታ ሀገሮች መኖራቸውንም ነው ያወሱት። ዓለም አይቶ እንዳላየ በመሆን እነዚህ ቀውሶች ራሳቸው በራሳቸው መፍትሄ ያበጃሉ ብሎ ተስፋ ማድረግ የለበትም። የገንዘብ ድጋፍ በመስጠትና ፈጥነን እርምጃ በመውሰድ የሰውን ህይወት ልናተርፍ እንችላለን። ማህበረሰቦች ከአደጋ እንዲያገግሙ የሚደረጉ ጥረቶችን ልናግዝ እንችላለን። በሽታዎች በአገር ውስጥ አልፎም ድንበር ተሻግረው እንዳይዛመቱ ለመከላከል እንችላለን። ማህበረሰቦች ኑሯቸውን መልሰው ለመገንባት እድል እንዲያገኙ እንረዳለን። በዓለም ዙሪያ ካሉት ሰብአዊ ቀውሶች ለሰማንያ ከመቶ ምክንያቱ ግጭት መሆኑን የዓለም የጤና ድርጅት ያመለክታል። በዓለም ዙሪያ የተከሰተው ለመከላከል የሚቻል የእናቶችና ህጻናት ሞት ግማሹ የሚደርሰው በግጭት በተጎዱና ለአደጋ በተጋለጡ አካባቢዎች መሆኑንም ያስረዳል። እንደ አውሮፓውያን የዘመን አቆጣጠር ባለፈው 2022 ዓ ም በዓለም ዙሪያ ከተከሰቱትና እጅግ አጣዳፊ ተብለው ከተፈረጁት የጤና አደጋዎች ውስጥ 64 ከመቶውን የተሸከሙት የአፍሪካ ሀገሮች መሆናቸውን ይኸው የዓለም የጤና ድርጅት ሪፖርት ያሳያል። ፊዮና ብራካ በዓለም የጤና ድርጅት የአፍሪካ ቢሮ የአጣዳፊ የጤና አደጋዎች ምላሽ ኃላፊ ናቸው። አፍሪካ በግጭቶችና የአየር ንብረት ለውጥ ምክንያት የተከሰቱ ሰብዓዊ ቀውሶችን እንዲሁም ከአዳዲስና በየጊዜው ከሚነሱ ወረርሽኞች ጋር ስትታገል መቆየቷን አስገንዝበዋል። ከኮንጎ ሪፐብሊክ ዋና ከተማ ከብራዛቪል በሰጡት ቃል እነዚህን የተወሳሰቡ አጣዳፊ ችግሮች መታገል ቀላል እንዳልሆነ ገልጸዋል። ሆኖም የዓለም የጤና ድርጅትና አጋሮቹ ያደረጉት ድጋፍ በብዙ መንገድ ጠቅመዋል ነው ያሉት። ምሳሌ ለመጥቀስ ሀገሮች በአሁኑ ጊዜ የበሽታ ወረርሽኝ ሲቀሰቀስ ከበፊቱ ባጠረ ጊዜ ይደርሱበታል እንዳይስፋፋም ፈጥነው ይቆጣጠሩታል። ባለፉት ሶስት ዓመታት የኮቪድ-19 ዓለም አቀፍ ወረርሽኝን ለመታገል የወጣው መዋለ ንዋይ ውጤትን ያሳየ ነው። አህጉሪቱ ቫይረሱን የመቋቋም አቅሟ ተሻሽሏል። ለሚከሰቱ አጣዳፊ የጤና አደጋዎችም ምላሽ የሚሰጥበት ስርዓቷም ተጠናክሯል። በአሁኑ ወቅት የዓለም የጤና ድርጅት በመላው ዓለም ድጋፍ እየሰጠባቸው ያሉ 54 አጣዳፊ የጤና አደጋዎች አሉ። 11ዱ እጅግ ከባድ ወይም ሶስተኛ ደረጃ ተብለው የተፈረጁ ሲሆኑ ከመካከላቸው ሰባቱ በአፍሪካ ሀገሮች እንደሆኑ እና የተቀሩት ዩክሬን፣ የመን፣ አፍጋኒስታንና ሶሪያ መሆናቸው ተገልጿል። ወደ ተከታዩ ዘገባችንን እንውሰዳችሁ። ዩናይትድ ስቴትስ ፌዴራል ፍርድ ቤት አውሮፕላን አምራቹ ቦይንግ ኩባንያ እንዲከሰስ ባሳለፈው ውሳኔ መሰረት በሁለቱ የቦይንግ 737 ማክስ አውሮፕላኖች ላይ በደረሰው አደጋ ሕይወታቸውን ያጡ ዘመዶች ወይም ቤተሰቦች ሐሙስ ዕለት ቀርበው ቃላቸውን እንደሚሰጡ ከፍርድ ቤት መዝገብ የተገኘው መረጃ ያመለክታል። ዘገባው የሮይተርስ ነው። ስሜን ሸ ቆይታ አቀርበዋለች። በቦይንግ 737 ሁለት አውሮፕላኖች ላይ የደረሰውን አደጋ ተከትሎ እንደ አውሮፕላን አቆጣጠር በ2021 ዓ ም የተደረሰውን ስምምነት የተጎጂ ቤተሰቦች መቃወማቸውን ተከትሎ የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛ ሪድ ኦኮነር ቦይንግ ኩባንያ ፍርድ ቤት ቀርቦ በወንጀል እንዲጠየቅ ውሳኔ ያሳለፉት ባለፈው ሳምንት ነበር። ቦይንግ በ737 ማክስ አውሮፕላኖቹ ላይ ከተገኘ የአሰራር ጉድለት ጋር በተያያዘ በቀረበበት የማጭበርበር ሴራ ክስ ዙሪያ እንደ አውሮፓን አቆጣጠር በጥር 2021 ዓ ም የፍትህ ሚኒስቴር እንዲዘገይ ያደረገው የ2.5 ቢሊዮን ዶላር የክስ ስምምነት ተፈራርሟል። በስምምነቱ መሰረትም ቦይንግ በወንጀል ያለመከሰስ ከለላ ማግኘት ችሎ ነበር። በዚህ ዙሪያ ሀሳቡን እንዲሰጥ ሰኞ እለት የተጠየቀው ቦይንግ አስተያየት ከመስጠት ተቆጥቧል። የተጎጂ ቤተሰቦች የፍትህ መስሪያ ቤቱ ተሽቷል በሚስጥር ባካሄደው ሂደትም መብታችንን ጥሷል ሲሉ በመከራከር ዳኛ ኦኮነር የቦይንግን በወንጀል ያለመከሰስ መብት እንዲያነሱ ጠይቀዋል። ዳኛ ኦኮነር በጥቅምት ወር ባሳለፉት ውሳኔ በሁለቱ በተከሰከሱት የቦይንግ 737 ማክስ አውሮፕላኖች ሕይወታቸውን ያጡ ሰዎች በህግ ፊት የወንጀል ሰለባዎች ተደርገው ይወሰዳሉ ብለዋል። የቤተሰብ አባላትም ቦይንግ በወንጀለኛ መቅጫ ህጉ መሰረት ክስ እንዲቀርብበት አሳስበዋል። እንደ አውሮፓውያን አቆጣጠር በ2018ና በ2019 በኢንዶኔዥያና በኢትዮጵያ የደረሱት የመከስከስ አደጋዎች ቦይንግ ከ20 ቢሊዮን ዶላር በላይ እንዲያወጣ ያደረጉት ሲሆን ከፍተኛ ሽያጭ የነበረው አውሮፕላን ለ20 ወራት ከበረራ እንዲታገድ ሆኗል። የዩናይትድ ስቴትስ ምክር ቤትም የአውሮፕላን ጥራት ማረጋገጫን የሚያሻሽል ህግ እንዲያጸድቅ አድርገዋል። በክስ ሂደቱ ላይ ቃላቸውን ይሰጣሉ ተብለው ከሚጠበቁት መካከል በአደጋው ሶስት ልጆቹን ሚስቱንና አማቱን ያጣው ፖል ኞሮጌና ሴት ልጃቸውን ሳሚያ ሮዝ ቱሞን ያጡት ናዲያ ሚለር እና ሚካኤል ስቱሞ እንደሚገኙበት የፍርድ ቤት መዝገቡ ያሳያል። በአውሮፕላን አደጋዎቹ ህይወታቸው ካለፈው 346 ሰዎች መካከል የጥቂቶቹን ዘመዶች የወከሉት ጠበቃ ፖል ካሴል እንደሚሉት ቤተሰቦቹ በችሎቱ ላይ ለሚወዷቸው ሰዎች ሞት ተጠያቂ ስለሆነው ኩባንያ ለመናገር በጉጉት እየተጠባበቁ ነው። ቦይንግም ሆነ የፍትህ ሚኒስቴር ለተጎጂ ቤተሰቦች ካሳ የሚውል የ500 ሚሊዮን ዶላር ፈንድ 243 ሚሊዮን ዶላር የቅጣት ክፍያንና ለአየር መንገዶች የሚከፈል የ1.7 ቢሊዮን ዶላር ካሳ የሚያጠቃልለውን የክስ ስምምነት ጥሶ ክሱ እንደገና መከፈቱን ይቃወማሉ። ቦይንግ በህዳር ወር ስምምነቱን እንደገና ለመክፈት የሚደረግን ማንኛውም ጥረት እንደሚቃወም ተናግሮ፣ ይህ ከዚህ በፊት ታይቶ የማይታወቅ የማይሰራና ፍትሐዊ ያልሆነ ነው ሲል ገልጿል። ስምምነቱን ለሁለት ዓመት ያክል ሲያከብር መቆየቱንም አመልክቷል። ወደ ተከታዩ ዘገባችን ስንወስዳችኋለን። ወደ ኬንያ ነው የምናመራው። ኬንያ ያሉ የ ኮንጎ ቱትሲ ስደተኞች ወደ ሀገራቸው ለመመለስ በመጠየቅ ሰልፍ አካሂደዋል። ኬንያ ውስጥ በስደተኝነት የሚኖሩ ቱትሲዎች ወደ ዲሞክራሲያዊት ኮንጎ ሪፐብሊክ መልሱን በማለት ባለፈው ሳምንት ረቡዕ ናይሮቢ ውስጥ ሰልፍ መውጣታቸው ተዘግቧል። ቱትሲዎች ስደተኞቹ ከበርካታ ዓመታት በፊት ከኮንጎ ብጥብጡን ሸሽተው ወደ ኬንያ መሰደዳቸውን ይናገራሉ። ኪንሻሳ በበኩሏ የሩዋንዳ ዜጎች ስለሆኑ አልቀበላቸውም ብላለች። ቪክቶሪያ አሙንጋ ከናይሮቢ ያጠናቀረችው ዘገባ ነው። ቆንጅታየ ታቀርበዋለች። ወደ ሀገራችን መልሱን የሚሉ ጥያቄዎች የተጻፉባቸው ሰሌዳዎችን ያነገቡ ከኮንጎ የመጡ ስደተኞች በናይሮቢ ጎዳናዎች ላይ ሰልፍ አካሂደዋል። ኬንያ በሚገኙ የስደተኛ ካምፖች ተጠልለው መኖር ከጀመሩ ከ20 ዓመታት በላይ እንደሆናቸው የሚናገሩት ስደተኞች ኮንጎ አላውቃችሁም ስላለችን ለአገር አልባነት እየተዳረግን ነው በማለት ሮሮ አሰምተዋል። ባሃቲ ጊስሌን አሁን የ25 ዓመት ወጣት ነው። ኮንጎ ኒያንዛሌ ከተማ በሚገኘው መንደሩ ከ15 ዓመታት በፊት ግጭት ተቀስቅሶ ወላጆቹ ሲገደሉ አገር ጥሎ እንደተሰደደ ይናገራል። በ2008 ዓ ምት መንደራችን ውስጥ ጦርነት ተቀሰቀሰ። ያው እንደተለመደው ግድያ ቀጠለ። እኔ ያን ጊዜ ወላጆቼና ብዙ የቤተሰቤ አባላት ሲሞቱብኝ አገር ጥዬ ልሰደድ ወሰንኩና ወደ ኬንያ መጣሁ። ወደ ትውልድ ሀገሬ ወደ ኮንጎ መመለስ እፈልጋለሁ። እስካሁን ግን አልቻልኩም ብሏል ባሃቲ። የኮንጎ ባለስልጣናት እሱንና ሌሎቹንም ቱትሲዎች መመለስ የለም ሀገራችሁ የተሰደዳችሁበት ሀገር ነው ብለው እንደከለከሏቸው ነው የገለጸው። ወደ ሀገሬ መልሱኝ እያልኩ ነው። ሀገሬ ኮንጎ ነው። የአገሬ መንግስት እንዲወስደኝ ነው የምጠይቀው። በኬንያ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን የኮሚኒኬሽን ተጠሪዋ ቻሪቲ ኢንዞሞ ለቪኦኤ በኢሜይል በላኩት ማብራሪያ መስሪያ ቤታቸው ወደ ሀገራቸው ለመመለስ ፈቃደኛ የሆኑ ስደተኞችን እንደሚረዳ ገልጸው የቱትሲዎቹ ጉዳይ ግን እስካሁን አልደረሰንም ብለዋል። የቱትሲዎቹን የስደተኝነት ይዞታ በአካባቢው ሀገሮች ያለው ብሔረሰባዊና ፖለቲካዊ ውጥረት አወሳስቦታል። ዲሞክራሲያዊ ኮንጎ ሪፐብሊክ ከምስራቅ ኮንጎ ኪቭ ክፍለ ግዛት የሚንቀሳቀሰውን ኤም 23 የተባለውን ታጣቂ ቡድን ትደግፋለች ብላ ሩዋንዳን ስትወነጅል ቆይታለች። የሚበዙት የቡድኑ ታጣቂዎችም ቱትሲዎች ናቸው። እናም የኮንጎ መንግስት ሀገር ጥለው የተሰደዱ የኮንጎ ቱትሲዎች አብዛኞቹ የኤም 23 ወይም የሩዋንዳ ደጋፊዎች ናቸው ብሎ የሚጠረጥር ይመስላል። ቪኦኤ በስልክ ያነጋግራቸው የኮንጎ ፕሬዚደንታዊ አማካሪ ዣን ዣክ የሌላ ሀገር ጥቅም ለማስጠበቅ የሚሰሩ እስካልሆኑ ድረስ መንግስታችን ሁሉንም ቱትሲዎች ይቀበላል ብለዋል። ቱትሲዎች የኮንጎ ዜጎች ከሆኑ እንቀበላቸዋለን። ብዙዎቹ በመንግስት ሰራተኝነት፣ በኮንጎ የጦር ሰራዊት አባልነት፣ በሌላም ስራ ሊያገለግሉ ይችላሉ። የማንፈልገው የሩዋንዳን ጥቅም ለማስጠበቅ መስራት የሚፈልጉትን ነው። የዲሞክራሲያዊት ኮንጎ ሪፐብሊክ መንግስት ከኤም 23 ጋር በደረሰው የሰላም ውል ከአጎራባች ሀገሮች ጋር በተፈራረመው ስምምነት መሰረት ስደተኞች የሚመለሱበትን መንገድ ሊያመቻች ቃል ገብቷል። ይሁን እንጂ የሰላም ስምምነቱ በአሁኑ ወቅት እየተፍረከረከ ይመስላል። ባለፈው ማክሰኞ የኮንጎ ፕሬዚደንት ፌሊክስ ቲሸኬዲ በሰጡት መግለጫ ታጣቂው ቡድን ምስራቅ ኮንጎ ውስጥ ከያዛቸው አካባቢዎች በሙሉ እወጣለሁ ብሎ የገባውን ቃል ተግባራዊ አላደረገም በማለት ክስ አሰምተዋል። በሌላ በኩል የኤም 23 ቃል አቀባይ ሎረንስ ካያንካ የኮንጎን መንግስት ተኩሶ አቁም ስምምነቱን እያከበረ አይደለም፣ የእኛ ተቀናቃኝ የሆኑ ታጣቂ ቡድኖችን ያስታጥቃል ብለው መወንጀላቸውን ሮይተርስ ዘግበዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን ዝግጅታችን ነው። ዝግጅቶቻችንን ተከታትላችሁ አስተያየቶቻችሁን በሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን፣ እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን የውስጥ መልእክት ብታደርሱን ትችላላችሁ። አድማጮች፣ አሁን አጭር የፕሮግራም ማሳሰቢያ አለን። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል ቀውስ ባየለባቸው ቀኖች ህልሞቻችን ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። አድማጮች አሁን የማክሰኞ ምሽት ንግድና ምጣኔ ሀብት ተከታዩ መሰናዶ ነው። በዛሬው የንግድና ምጣኔ ሀብት ዝግጅታችን የውጭ ምንዛሬ ግብይትን የተመለከተ ዘገባ አሰናድተናል። በባንኮችና በትይዩ ገበያው መካከል ያለውን የዶላር ሽያጭ ዋጋ ልዩነት ለማጥበብ ግብይቱ ነጻ መደረግ አለበት ሲሉ የፋይናንስ ባለሙያው አቶ ኢየሱስ ወርቅ ዛፉ ተናግረዋል። ይህ የሚደረገው ግን ጠንካራ የቁጥጥር ስርዓት መዘርጋት ሲቻል ነው ይላሉ። የኢኮኖሚ ባለሙያው ዶክተር አደም ፈቶ በበኩላቸው ሀገሪቱ ያለባት የውጭ ምንዛሬ እጥረት ካልተቀረፈ የምንዛሬ ዋጋ ልዩነቱ በቀላሉ እንደማይፈታ ተናግረዋል። የውጭ ምንዛሬ እጥረቱ የተፈጠረው በኢኮኖሚው መዋቅራዊ ችግር ምክንያት እና በሚታየው ፖለቲካዊ አለመረጋጋት እንደሆነም ዶክተር አደም ገልጸዋል። ባለሙያዎቹ የውጭ ምንዛሬ እጥረቱን ለመቅረፍ የብርን ዋጋ ማውረድ መፍትሄ እንደማይሆን ይናገራሉ። በሌላ በኩል የብር ምንዛሪ አቅም እንደማይወርድ የገንዘብ ሚኒስትሩ ዶክተር እዮብ ተካልኝ በትዊተር ገጻቸው ላይ ባለፈው ሳምንት አስታውቀዋል። ኢትዮጵያ የብር ምንዛሪ ዋጋን ልታወርድ እንደሆነ የሚሰማው ነገር ትክክል አይደለም ሲሉ አስተያየት ሰጥተዋል። ባለሙያዎቹን ያነጋገረው ገብረ ሚካኤል ገብረ መድህን በዚህ ጉዳይ ላይ ለዛሬ ንግድና ምጣኔ ሀብት መሰናዶ እንደሚከተለው ይዞታል። በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪ የሆኑት ዶክተር አደም ፈቶ ከሰባ ዓመታት በፊት የብርና የዶላር የምንዛሪ ዋጋ እኩል እንደነበረ ተናግረው በሂደት ግን የብር ዋጋ እየወረደ የዶላር ደግሞ እየጨመረ መሄዱን ገልጿል። በአሁኑ ጊዜ የዶላር የምንዛሪ ዋጋ በባንኮች 54 ብር፣ በጥቁር ገበያው ደግሞ የዚህ እጥፍ መሆኑን የገለጹት ዶክተር አደም የምንዛሪ ዋጋ ልዩነቱ የሰፋው የኢኮኖሚው መዋቅራዊ ችግር የፈጠረው የዶላር እጥረት በመኖሩ እንደሆነ አመልክቷል። ናቀው በአብዛኛው ግብርና መር ነው ኢኮኖሚ በአብዛኛው የሰው ኃይልን የሚቀጥረው ምርትም ከግማሽ ወይም አንድ ሶስተኛ የሚሆነ የምናመርተው እንዲሁ ደግሞ አብዛኛው የውጭ ሀገር ገንዘብ ክምችታችን የምናገኘው ከግብርናው ስለሆነ የአንዱ ከጊዜ ወደ ጊዜ የዶላርና የብር ምንዛሬ እየተለዋወጠ እንዲሄድ ያደረገበት ሁኔታ ነው። ከዛም በተጨማሪ ደግሞ የኛ ኢኮኖሚ እንደምናውቀው በአብዛኛው መዋቅራዊ የሆኑ ችግሮች ያሉበት ኢኮኖሚ ነው። ለምሳሌ ኤክስፖርት የምናደርገውን ብናይ ምንም እሴት ያልተጨመረባቸው የግብርና ምርቶች ነው የምናስከበው ደግሞ በጣም ውድና አብዛኛው የውጭ ሀገር ገንዘብ ክምችታችንን የሚወስዱ ኢምፖርቶች ናቸው። ስለዚህ በዚህ መልኩም መዋቅራዊ ችግሩ ይገለጻል። በባንኮችና በትይዩ ገበያው መካከል ባለው ሰፊ የዶላር ዋጋ ልዩነት የሚስማሙት የፋይናንስ ባለሙያው አቶ ኢየሱስ ወርቅ ዛፉ ችግሩን መቅረፍ የሚቻለው ግብይቱን ነፃ በማድረግ ነው የሚል አስተያየት ሰጥቷል። የዘለቄታ መልሱ የሚያስከትለውን ጥፋት መቋቋም አለመቻላችን ነው እንጂ ኢኮኖሚስቶቹ ስቶቹ እንደሚሉት ካፒታል አካውንታችንን እምልህ መንገድ ፈልገን የግዴታ ሊበራላይዝ ማድረግ አለብን። ዶለሩን እንግዲህ ፍሪ አድርጎ ምንዛሪውን ፍሪ ማድረግ ለተወሰነ ጊዜ ምናልባት በጣም ሊጎዳ ይችላል። ምን ማለት ወት ነው የዶላር ገበያውን ነጻ ማድረግ ማለት ሌጂትመት ለሆነ ትራንዛክሽን ዶለር ስትፈልግ ዶለር ማግኘት ትመቻል። ምንዛሬ እንትኑንማ ፍሪ ማድረግ ማለት ሕጋዊ ለሆኑ ትራንዛክሽን የውጭ ምንዛሪ ፍላጎትህን ባንኮቹ ጋር ሄደህ ወይንም ላይሰንስ ከሆኑ ዲለሮች ጋር ሄደህ መለወጥ መቻል አለብህ። ይህንን የሚያስችል ሁኔታ ማለት ነው። ግብይቱ ነጻ ሲደረግ ግን ጠንካራ የቁጥጥር ስርዓት እንደሚያስፈልግ ተናግረዋል። ህጋዊ ግብይቶች በስርዓቱ እንዲሄዱ ነው። ምክንያቱም እንደ ልብ የሚለወጥም እኮ ቢሆን በዚያም ላይ አድቫንቴጅ ለመውሰድ የሚሞክሩ አይኖሩም አይባልም። ምንም አይነት ጥሩ ነገር ብታደርግ ሁሉ ነገር ፐርፌክት አይሆንም። ይሄንን አንቲሲፔት የሚያደርግ ስርዓት ነው የምትፈጥረው። እንዲህ እንዲህ የመጣ እንደሆነ እንዴት ልቋቋመዋለን የሚል ይሄንን መጀመሪያውኑ ታስቦበት ስርዓት ተደርጎለት ነው። የሀገሪቱ የውጭ ምንዛሪ ክምችት አስተማማኝ ሊሆን እንደሚገባውም አጽንኦት ሰጥተውታል። ፍሪ ካደረክ ያው ሰው ገንዘቡን ይዞ ሲመጣ ዶላሩን አቬይለብል ማድረግ አለብህ። ትሊስት እንዲያው ሌጅትመት ለሆኑ ነገሮች ይህንን ለማድረግ ደግሞ ያለህ የፎሬን ሪዘርቭ እንደዚህ እንዳሁኑ በሳምንት የሚቆጠር የኢምፖርት ዋጋ መሸፈን ብቻ ሳይሆን የብዙ ወራት ሲሆን የዓመታት ኢምፖርት መሸፈን የሚችል ዶላር ሲኖርህ ነው፣ ሳፕላይ ሊኖርህ ያስፈልጋል። በተወሰነ ደረጃ ኢትዮጵያ በአሁኑ ጊዜ አሳሳቢ የሆነ የውጭ ምንዛሬ እጥረት እንዳለባት የሚናገሩት ሁለቱም ባለሙያዎች የአጭር ጊዜ መፍትሄው ከአበዳሪ ተቋማት የሚጠበቀው ተስፋ ነው ብለዋል። ዶክተር አደም ፈቶ ተያያዥ ያሉ ነገሮችን መፍታት የሚቻልበት ሁኔታ ነው ያሉ። ለምሳሌ አሁን ፕሪቶሪያ ላይ የተጀመረው ስምምነት አለ። ያንን ነገር አስፍቶ አሁን ወደ ብሔራዊ ምክክርም ይሄዳል ተብሏል ሁሉንም እንግዲህ ኃይሎች ያሳተፈ ያንን ነገር ስናደርግ እንግዲህ ሰላም ስምምነት ሲኖር፣ በውጭ ሀገር ገንዘብ ክምችታችንን ሲጨምር የተወሰነ ምናልባት ብርን የመርከስ ሂደቱን መቀነስ ይቻላል። አቶ ኢየሱስ ወርቅ ዛፉም ከአበዳሪዎች ሊኖር የሚችል የእዳ ማሸጋሸግ እርምጃም ችግሩን ለመቅረፍ እንደሚያግዝ ተናግረዋል። ምናልባት አሁን ያው ጦሩ ቆሟል በሚል ምናልባት ካለፈው በተሻለ መልኩ የመበደር እድል ይኖራት ይሆናል ኢትዮጵያ። ትልቁ ተስፋችን እሱ ላይ ነው ያለው። አንደኛ ያሉ ብድሮችን ምናልባት የሚቻለውን ያህል የእዳ ስረዛ፣ ከዛ ቀጥሎ ደግሞ የሚቻለውን ያህል የክፍያ ጊዜ ማራዘሚያ፣ ከዚያ ቀጥሎ ደግሞ ተጨማሪ ብድር። እንግዲህ ሶስቱም ያስፈልጉናል በአሁኑ ሰዓት። እነዚህም ሶስት ነገሮች አንቲ ስቴት አድርገን ነው ወደፊት ትንሽ ጭላንጭል ሊታይ የሚችለው፣ እንደ ሶስት ናቅብ ነው። የውጭ ምንዛሪ ችግሩን ለመፍታት የብርን ዋጋ ለማውረድ እየታሰበ እንደሆነ የተናገሩት አቶ ኢየሱስ ወርቅ ዛፉ፣ ይህ ግን መፍትሄ አይሆንም ይላሉ። በዚህ ሐሳብ የሚስማሙት ዶክተር አደም ፈቶም የብርን ዋጋ ለማውረድ የሚሰጡ ምክንያቶች ከዚህ ቀደም መሬት ላይ ለውጥ ሲያመጡ አልታዩም ብለዋል። በሁለት ሺህ አስራ አንድ በኢሮፕያን አቆጣጠር ትልቅ የሆነ ዲቫሉዌሽን ነበረ። ከዛ ሁለት ሺህ አስራ ሰባት አስራ ስምንት የአዲሱ አስተዳደር ከመጣ በኋላ እንደዚህም ከፍተኛ ዲቫሉዌሽን ነበረ። ባለፉት ዓመታት የተወሰደው እርምጃ እንግዲህ ብዙም ውጤት አላመጣም ማለት ይቻላል። ኢትዮጵያ የብር ምንዛሪ አቅምን ዝቅ ልታደርግ እንደሆነ የሚሰማው መሰረተ ቢስ ነው ሲሉ የሀገሪቱ የገንዘብ ምክትል ሚኒስትር እዮብ ተካልኝ ባለፈው ሳምንት በትዊተር ገጻቸው ላይ ማስተባበያ ሰጥተዋል። መንግስቷ በአፍሪካ ሕብረት የተደገፈውን የፕሪቶሪያ የሰላም ስምምነት ከፈረመ ወዲህ ኢትዮጵያ ከዓለም የገንዘብ ድርጅት አይኤምኤፍ ብድር እንዲለቀቅላት እንደምትጠብቅና ከፍተኛ የሆነ የውጭ ምንዛሪ እጥረት እንዳለባትም እየተነገረ ነው። ትርጉም ያለውና ጉልህ የፋይናንስ ለውጥ ማድረግ የሀገራቸው የዘወትር አጀንዳ መሆኑን ምክትል ሚኒስትር እዮብ ተካልኝ በሰጡት ቃል አስታውሰው፣ ይህ ግን የምንዛሪ ግሽበት ስጋትን የሚቀሰቅስ ሊሆን እንደማይገባው አሳስበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ እያስተላለፍንላችሁ የሚገኘው የማክሰኞ ምሽት ዝግጅታችን ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሶሪያ አሁንም የተባበሩት መንግስታት ድርጅትን የኬሚካል ጦር መሳሪያዎች አጠቃቀም ጥረቶችን እያደናቀፈች ነው በሚል ርዕስ የወጣው ይህ ርዕሰ አንቀጽ የሶሪያ መንግስት የኬሚካል ጦር መሳሪያ ስምምነቶችን አስመልክቶ በሚያወጣው ትክክለኛ ያልሆነና ያልተሟላ መረጃ ላይ ዓለም አቀፉ ማህበረሰብ እያሳደረ ያለውን ጫና እንዲቀጥልና የአሳደን መንግስት በሶሪያውያን ላይ በተደጋጋሚ ላደረሳቸው ጥቃቶች በተጠያቂነት እንዲያዝ ያሳስባል። ታሳስ 27 2015 ዓ ም በተባበሩት መንግስታት የጸጥታ ጥበቃ ምክር ቤት መግለጫ ላይ የድርጅቱ ጦር መሳሪያዎች የማስፈታት ጉዳዮች ምክትል ኃላፊ አዲዴጄ ኤቦ ሶሪያ ከውሳኔው 2118 ጋር በተያያዙና በተንጠላጠሉ ጉዳዮች ላይ ምንም ለውጥ አላሳየችም ሲሉ ለምክር ቤቱ መናገራቸውን ርዕስ አንቀጹ ያስታውስና ውሳኔው ሶሪያ በይዞታዋ ስር የሚገኙ ኬሚካል የጦር መሳሪያዎችን ዝርዝር እንድታሳውቅና ክትትል በሚደረግበትና በሚረጋገጥ ሁኔታ እንድታሳውቅ የሚያዝ መሆኑን ማመልከታቸውን ይናገራል። ኤቦ አክለውም የኬሚካል ጦር መሳሪያዎች እንዲወገዱ የሚደረጉትን ጥረቶች ለማገዝ የሚሰራው የኬሚካል ጦር መሳሪያ እገዳ ድርጅት ኦፒሲዲw የቴክኒክ ጉዳዮች ጽህፈት ቤት ከሶሪያ መንግስት ጋር ተከታዩን ምክክር ለማዘጋጀት ያደረገው ጥረት አለመሳካቱን ገልጸዋል። የሶሪያ መንግስት ባለመተባበሩ ቡድኑ ጥር ውስጥ ወደ ሶሪያ የላከው በጥቂት ጉዳዮች ላይ ብቻ የሚነጋገር አነስተኛ የቡድኑ አባላት ብቻ መሆኑን ሚስተር ኢቦ ማስታወቃቸውን የአሳድ መንግስት የኬሚካል ጦር መሳሪያዎች አጠቃቀም ተጠያቂነት የጎደለው መሆኑንና ለዓለም አቀፉ ሰላም ስጋትና ለሁላችንም አደጋ ነው ሲል አጽንኦት መስጠታቸውን ርዕስ አንቀጹ ይናገራል። በመቀጠልም በተባበሩት መንግስታት የዩናይትድ ስቴትስ ምክትል ተወካይ ሪቻርድ ሚልስ በጸጥታ ጥበቃ ምክር ቤቱ ውስጥ አዲሱን ዓመት የምንጀምረው በሚያሳዝን ሁኔታ የአሳድ መንግስት ኬሚካል ጦር መሳሪያዎችን እንዴት በተደጋጋሚ እንደተጠቀምና በኬሚካል ጦር መሳሪያዎች ስምምነትና በተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ቁጥር 2118 ውሳኔዎች መሰረት የተጣሉበትን ግዴታዎች መወጣት እንዳልቻለ እየተነጋገርን መሆኑ ነው ማለታቸውን አስፍረዋል። ገምጋሚው ቡድን ጥር ወር ውስጥ ሶሪያ እንደሚገባ መነጋገሩ የሚበረታታ ዜና እንደሆነ አምባሳደር ሚልስ መናገራቸውን ርዕሰ አንቀጹ ጠቁሞ የሶሪያን የመሳሪያ ዝርዝር መግለጫ አስመልክቶ ብዙ ያልተመለሱ ጥያቄዎች በመኖራቸው ኦፒሲዲ ደብልዩ ስራውን ትርጉም ባለ ሁኔታ መቀጠል እንዲችል አገዛዙ ማደናቀፉን እንዲያቆም መጠየቃቸውንም አመልክተዋል። አምባሳደሩ ከጠቀሷቸው መካከል ይላል ርዕሰ አንቀጹ እንደ ኤሮፓ አቆጣጠር በ2018 ዓ ም ባርዛ በሚገኘው የሳይንሳዊ ጥናቶችና ምርምር ማዕከል ውስጥ የጊዜ ሰሌዳ ላይ የሰፈረ ኬሚካል አሻራ ስለመገኘቱ፣ ዱማ ከተካሄደው ኬሚካል ጥቃት ጋር ተያያዥነት ያላቸው ሁለት የክሎሪን ሲሊንደሮች ከኦፒሲዲw መመሪያ ጋር በሚቃረን ሁኔታ ስለመንቀሳቀሳቸውና አገዛዙ በኬሚካል መሳሪያዎች መርሃ ግብሩ ላይ ጠቅላላ እድሳት ስለማድረጉ ግልጽ መረጃ ሊሰጡ ይችላሉ ተብለው የሚታመኑ መረጃዎችን ለኦፒሲዲw የዝርዝር መግለጫ ገምጋሚ ቡድን እንዲሰጥ በተደጋጋሚ ቢጠየቅም ስላለማቅረቡ የሚታመን ማብረሪያ አለመኖሩን ይገኙባቸዋል። አምባሳደሩ በመጨረሻም አገዛዙ ግዴታውን እንዲወጣና የሶሪያ የኬሚካል ጦር መሳሪያዎች አጠቃቀም ችግሮች ለአንዴና ለመጨረሻ ጊዜ መፍታት እንድንችል የኬሚካል ጦር መሳሪያ እገዳ ድርጅት የባለሙያዎች ቡድን ስራዎቹን ማደናቀፉን በአስቸኳይ እንዲያቆም ዩናይትድ ስቴትስ በድጋሚ ታሳስባለች ሲሉ ማሳወቃቸውን ርዕሰ አንቀጹ በመቋጫው አስፍረዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶቻችን ተጠናቀዋል። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ብርሃን ኃይሉ ከስቱዲዮ ስርጭቱን ስታቀናብርልን ቆይታለች። ዝግጅቶቻችንን አዳምጣችሁ አስተያየቶቻችሁን በሆርን አት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኤ ኒውስ ፌስቡክ ገጻችን ላይ አስተያየቶቻችሁን አካፍሉን። ሀሽታችሁ ደግሞ በትዊተር ላይ ተከተሉን። ዩቲዩብ ላይም አለን። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት መደበኛ ስርጭታችን እንገናኛለን። እስከዚያው ሰላም በደናደሙ